የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ሐምሌ 16 2011 ነው። አብራችሁን ከመሻችሁ ከምትሰሟቸው ጥንቅሮች መካከል የደቡብ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ስራ በጊዜያዊ ኮማንድ ፖስት እንዲመራ ተወሰነ። መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ያ የተፈጠረው ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በኮማንድ ፖስት እናስተዳድራለን የምለው እንደ ህግ ባለመሆን ሚጋብዙ ሁኔታ የምንባይ ነኝ። የሐዋሳ ዩኒቨርሲቲ መምህር የሆኑትን ዶክተር ከበደ ተክለ ሚካኤልና አቶ ፍላት አጌግሶን የሰማናቸው በጉዳዩ ላይ ያላቸውን ሐሳብ ቆየት ብለው ይነግሩናል። በሌላ ጉዳይ የአዲስ አበባ ከተማ አስተዳደር የጭነት መኪኖች ቀን ላይ ወደ ከተማዋ ክልል እንዳይገቡ የሚከለክል አሰራር ይፋ አድርጓል። ምንዛ የከተማዋ የትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ ናቸው። ዝርዝር ጉዳዩ ቆየት ብሎ ይሰማል። ከዘጋቢዎቻችን ጋር ወደ ወሎ አቅንተን ከግብረሰናይ ወጣቶችም ጋር ቆይታ እናደርጋለን። ትናንት የእንጥል በእንጥል ጥል የተውነው የሙዚቃ ምርጫ ዛሬ ይሰማል። የአድማጮች አስተያየትም አልተዘነጋም። ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ከሁሉ የሚቀድመው ግን የአጫጭር ዜናዎች ጥንቅር ነው። የአረና ትግራይ ፓርቲ ሊቀመንበር የነበሩት አቶ ብርሃኑ በርኸ አረፉ። በትግራይ የመጀመሪያው በሰላማዊ መንገድ የሚታገል ተቃዋሚ አረና ትግራይ ፓርቲን የመሰረቱት አቶ ብርሃኑ በርኸ ባደረባቸው ሕመም አሜሪካ ውስጥ ሲታከሙ ከቆዩ በኋላ ነው ያረፉት። የአቶ ብርሃኑ የቀብር ስነ ስርዓትን በትላንትና እለት በመቀሌ ተፈጽሟል። ዜናውን ያደረሰን ሙልጌታ ጽባሃ ነው። በምዕራብ ሞቃዲሾ በምትገኘው አፍጎዬ ከተማ የተቀበረ ቦምብ ፈንድቶ ዛሬ በደረሰ አደጋ ስምንት ሲቪሎች መሞታቸው ታወቀ። የታሸበለ የክልል ምክትል ገዢ አብድልፈታ ሐጂ አብድላ ለአሜሪካ ድምፅ ሶማልኛ አገልግሎት በሰጡት ቃል መሰረት ወተት የጫነ ተሽከርካሪ በተቀበረ ፈንጂ ላይ በመሄዱ ውስጡ የነበሩት ስምንቱም እንዳለ ሙተዋል። የክልሉ ምክትል ገዢ እንዳስረዱት የሞቱ ሦስት ወንዶችና አምስት ሴቶች በቀንድ ከብት ርቢ የሚተዳደሩ ሲሆኑ አደጋው የደረሰባቸውም ወተት ወደ ሞቃድሾ በማጋጋዝ ላይ እንደነበሩ ነው። ባለሥልጣናት በሰጡት ቃል ቀደም ባለው 17 ሰዎች ሞተው ሌሎች 44 ለቆሰሉባቸው ጥቃት አልሸባብ ተጠያቂ ነው ማለቱን አስተውሰው ይህኛውንም ከእርሱ ራስ አይወርድም ብለዋል። መንግስትና ሌሎች ባለድርሻ አካሎች ከሁሉ አስቀድመው በሀገር ሰላምና መረጋጋትን ለማስፈን እንዲሰሩ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጥሪ ያቀረበ፣ በሲዳማ ዞንም ይሁን በሌሎች ሀገሪቱ ክፍሎች ችግር የፈጠሩ ኃይሎችንም ጉዳይ መንግስት አጠርቶ ለህግ እንዲያቀርባቸው ጠየቀ። የድሬዳዋ አስተዳደር ምክር ቤት በዛሬው ዕለት ባካሄደው አስቸኳይ ጉባኤ አቶ አህመድ መሐመድ ቡህን በምክትል ከንቲባነት መርጧል። በከንቲባ ማዕረግ ምክትል ከንቲባ ሆኖ ሲያገለግሉ የነበሩት አቶ መህዲ ጊዜ በዛሬው ዕለት ለምክር ቤቱ መልቀቂያ ማቅረባቸውን ተከትሎ ነው አቶ አህመድ መሐመድ ቡህን ራሳቸውን የተኩ እርሳቸውን ይተኩት አቶ አህመድ መሐመድ ቡህ የዛሬ 15 ዓመት ገደማ ድሬድዋ ራሷን በራሷ የምታስተዳድርበት ቻርተር እንዲጸድቅ ቁልፍ ሚና እንደነበራቸው ተነግረዋል። አድማጮች ለአሁኑ የነበሩን ዜናዎች እነዚህ ናቸው። ወደ ቀጣይ ዝርዝር ጉዳዮች እንሻገር። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ከአድማስ ተሻገሩ። በደቡብ ክልላዊ መንግስት አስተዳደር ውስጥ የሚገኘው የሲዳማ ዞን የክልልነት ጥያቄን ተከትሎ በስፍራው አለመረጋጋት መስፈኑ ታውቋል። ይህን ተከትለው ስለደረሰው የሰው ሕይወትና የንብረት ጥፋት በተከታታይ ማሰማታችን ይታወቃል። አሁን ላይ ደግሞ የክልሉ የጸጥታ ስራ በፌዴራል የጸጥታ አስከባሪዎች ስር እንዲሆን መወሰኑ ተሰምተዋል። ይሄ እርምጃ ስላለው አንድምታ ዘጋቢያችን ዮናታን ዘብዴዎስ ከምሁራን ጋር አውግተዋል። እንደሚቀተለው ይሰማል። በአገሪቱም ሆኔ በክልሉ የተጀመረው የለውጥ እንቅስቃሴ እየጎለበተ መሄዱን የጠቀሰው መግለጫ፣ በተቃራኒው ግን የለውጥ ተፃራሮችና የለውጡን ሂደት በአግባቡ አልተረዱም የተባሉ አካላት ሁከትና ብጥብጥ በተለያዩ መነሻ በክልሉ አስነስተዋል። ለውጡን ተከትሎ የክልሉ ብሔርና ብሔረሰቦች በበርካታ አካባቢዎች የተለያዩ መነሻ ያላቸውን ጥያቄ ሲጠይቁም ቆይተዋል። የዞንና የልዩ ወረዳ ጥያቄዎች በሰላማዊና ህጋዊ መንገድ እንዳይመለስ የየራሳቸውን ፍላጎት መነሻ ያደረጉ ኃይሎች በተሳሳተ መንገድ የህዝቡን ስሜት በመምራት ለእልቅት፣ ለውድመት፣ ለመፈናቀልና ለዘረፋ ህዝቡን ዳርጓል በማለት ይገልጻል። በዚህም ዜጎች ከፍተኛ የኢኮኖሚ የማህበራዊና ስነ ልቦናዊ ቀውስ ውስጥ ገብተዋል። ከዚህም ባሻገር ህገ መንግስታዊና ህጋዊ ስርዓቶች እንዲሁም በመደበኛ መንገድ የህገ በላይነት በአግባቡ እንዳይከበርና የዜጎች ደህንነት እንዳይረጋገጥም ችግር ተፈጥሯል። በቅርቡ በክልል የመደራጀት ጥያቄ ላይ በተደረገው ጥናት መሰረት የክልሉ መንግስትና መሪው ድርጅት ደሄድን ለማለት ነው ጥያቄውን ለመመለስ በሚያደርገው አካሄድ ላይ በአንዳንድ አካባቢዎች ሁከት፣ ብጥብጥ፣ ህገወጥነት፣ ንብረት ማውደም ዘረፋ እንዲሁም ህይወት ማጥፋትና አካል የማጉደል ወንጀሎች ተፈጽሟል። በሌላ በኩል ያልተፈቀዱ ህገወጥ ሰልፎች ለማድረግ ግፍቶች በበርካታ አካባቢዎች እየታየ እንደሚገኝም ይገልጻል። ከዚህም በተጨማሪ በአንዳንድ አካባቢዎች የታጠቁ የጸረ ሰላም ኃይሎችና በህገወጥ መንገድ የታጠቁ ግለሰቦችና ቡድኖች ጸጥታውን በማወክ የህዝቦችን ሰላምና ደህንነት አደጋ ውስጥ እየጣሉ ይገኛል ብሏል መግለጫው ከዚሁ ጋር ተያይዞ የጸጥታው ኃይሉ በአንዳንድ አካባቢ የተፈጠረውን የጸጥታና የሰላም ችግር ወይም የሰላም ቀውስ ለማረጋጋት በሚንቀሳቀስበት ጊዜ መስዋዕትነት እያስከፍለ ነው ያለው። ከዚሁም ባሻገር መደበኛ የጸጥታ መዋቅሩ በየአካባቢው ያለውን የጸጥታ ስራውን ለመከወንና የህግ የበላይነትን ለማረጋገጥ የሚያደርገው እንቅስቃሴ ደካማና ውጤታማ ያለመሆኑ ብቻም ሳይሆን በአጀንዳዎች የተሸበበ መሆኑ ችግሩን የከፋ ያደርገዋል። ስለሆነም የክልሉ ብሔር ብሔረሰቦችና ሕዝቦችን ሰላምና ደህንነት ለማረጋገጥ በክልሉ የተረጋጋ አምራር ለመስጠት ምቹ ሁኔታ ለመፍጠር ሕዝቦች ያነሳቸውን ጥያቄዎች በሰላማዊና ሕጋዊ መንገድ ለመመለስና በክልሉ በሁሉም አካባቢዎች የሕግ የበላይነትን ለማስፈን እንዲቻል በክልሉ ባሉ በሁሉም ዞኖች በሐዋሳ ከተማ አስተዳደርና ልዩ ወረዳዎች የጸጥታው ስራ በፌዴራል የጸጥታ ኃይል ቁጥጥር ስር ሆኖ በጊዜያዊ ኮማንድ ፖስት እንዲመራ የክልሉ መንግስት በጠየቀው መሰረት የፌዴራል ጸጥታ ምክር ቤት ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ እንዲደረግ ወስኗል። በዚህ መሰረትም ሁሉም የክልሉ ዞኖች ከተማ አስተዳደሮችና ልዩ ወረዳዎች ከሐምሌ 15 2011 ዓ ም ጀምሮ ተግባራዊ የሚደረግ መሆኑን የክልሉ መንግስት አስታውቋል። የኮማንድ ፖስቱ ዝርዝር መረጃዎች ይፋ እንደሚደረጉ የሚገልጸው ይሄው መግለጫ ስራው ውጤታማ እንዲሆንና በአጭር ጊዜ ውስጥ ወደ ቀድሞ ሰላም ለመመለስ እንዲቻል መላው አመራሮች፣ በየደረጃው ያለው የጸጥታ መዋቅርና መላው የክልሉ ህዝብ እንዲተባበርም ጠይቋል። ክልሉ በኮማንድ ፖስት እንዲመራ መታወጁን ተከትሎ ቪኦኤ ከሐዋሳ ዩኒቨርሲቲ ያነጋገራቸው ምሁራን ከግራና ቀኝ ቆመዋል። የሐዋሳ ዩኒቨርሲቲ መምህር የሆኑት ዶክተር ከብሬት ተክለ ሚካኤል ክልሉ በኮማንድ ፖስት እንዲመራ መወሰኑ ሰላማዊ እንቅስቃሴ እንዲኖር ያደርጋል ብለው እንደሚያምኑ ተናግሯል። አገር ሲኖር ነው ሁላችንም ወጥተን መግባት የምንችለው። ስለ ሰላም፣ ስለ እድገት፣ ስለምን የምንጠይቀው። ስለዚህ በአሁን አካሄድ ሰው የሚጠይቃቸው እንትኖት ዋስትና የለንም፣ ምንድነው ዋስትናችን የሚል ነው። ኢንተርቪው የሰማ ነው እና በስጋት ውስጥ የተቀመጠ ህዝብን ይዘህ አገር እመራለሁ ማለት ከባድ። ይሄ መሰረታዊ። ሌላው ደግሞ ንቱም የተለያዩ የህዝብ ጥያቄዎች በተለያየ መልክ ነው ማኒፌስት የሚያደርጉት። አንደኛው ጠይቆ እንዲህ ካደረገ እና ምንም ካልተባለ ሌላኛውም ሌላ ጠይቆ የፈለገውን ሊያደርግ ይችላል። ወደዛ ስርዓት አልበኝነት ሊያመራ ስለሚችል መንግስት በክልሉ መንግስት ተጠይቆ ይህንን ኃላፊነት ወስዶ ማድረጉ ትልቅ ነገር ነው የሚል እምነት አለኝ። ሌላው ማህበረሰቡ ጸጥ ማለት በመሰረቱ ሰላም አለ። አሁን ኮማንድ ፖስቱ ሊሰራ የሚችለው ጸጥታ ማስከበር ሰላም የሚመጣው ግን በውይ በሌላ በኩል በዩኒቨርሲቲ የህግ መምህር አቶ ፍላታ ግግሶ በበኩላቸው ኮማንድ ፖስት መታወጅ አልነበረበትም ብለው እንደሚያስቡም ገልጸዋል። ሁሉም ተረባርቦ አሁን አሁን ሁኔታው ወደ ማረጋጋት እየሄደ ነው ማለት ትናንትና ዛሬ ትናንት ወዲያ በነበረው ሁኔታ ኮማንድ ፖስት የምጋብዝ ነገር ያለው ባይነኝ። እንግዲህ እንደነገርኩ አጠቃላይ ሀገሪቱ ሁኔታ አለመረጋጋት፣ ክልሉም ውስጥ ያሉ የተለያዩ ቦታዎች የሚነሱ የተለያዩ ጥያቄዎች ፈርታይል ግራውንድ ያለ ሊያስመስገን ይችላል። ግን የመፍትሄ ጥያቄዎች ናቸው። በተቻለ መጠን ሰላማዊ ሰልፎች ናቸው ሲካሄዱ የነበሩት። በሲዳማ አካባቢም የነበረው አርሚው ፕሮቮክ ባያደረግ ኖሮ ተመካታይ የሆን ነበርና፣ ያ የተፈጠሩ ተፈጥሮ አሁን ኮንትሮል እየተደረገ ባለበት ሁኔታ በኮማንድ ፖስት እናስተዳድራለን የሚለው እንደ ህግ ባለሙያን የሚጋብዙ ሁኔታ የለም ባይነኝ። የክልሉን ህዝቦች ሰላምና ደህንነት ለማረጋገጥ ሲባል ነው የታወጀው ነው የሚለው መግለጫውና አብሮ በሚኖሩ ህዝቦች መካከል ጥርጣሬ እስክፈጥር ድረስ የተፈጠረ ነገር አለ ና ሰላም እንዲወርድ ለማድረግ ምቹ ሁኔታ ለመፍጠር ሲባል ነው የታወጀው ነው የሚለው ና ከእሱ አንጻርስ እንዴት ነው የሚያዩት አሁን? በመደበኛው የህግ ማስከበር ስርዓት ማስከበር የሚቻለው ባይነኝ። ዶክተር ከበደ ግን በዚህ ሀሳብ አይስማሙም። መደበኛው የጸጥታ ኃይል የጠራ ስለመሆኑ ማረጋገጫ የላቸውም። ኮማንድ ፖስቱ በሁሉም የክልሉ አካባቢዎች መታወጁና የገዘገደቡ አለም መገለጡ የህዝቦችን ሰላምና ደህንነት በዘላቂነት ለማረጋገጥ እንደሚረዳም ተናግሯል። የአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም ጋቢና ቪኦኤ አዳዲስ መረጃዎችን የምሰሙበት ወጣቶች ላይ ትኩረቱን ያደረገ የአሜሪካ ድምፅ ራዲዮ መሰናዶ ነው። አሁን ደግሞ ቀጣዩ ዘገባን ኤደን ትነግረናለች። አዲስ አበባ ከተማ አስተዳደር የከተማዋን ኢኮኖሚያዊ ጥቅሞች እየጎዳ ያለውን የትራንስፖርት ስርዓት ለማሻሻል አዳዲስ እርምጃዎችን እየወሰደ መሆኑን አስታውቋል። ከእነዚህ እርምጃዎች መካከል አንዱ ከባድ የጭነት መኪናዎች ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ድረስ በከተማ ውስጥ እንዳይንቀሳቀሱ መከልከል ነው። የከተማዋን የትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ ከሀብታሙ ስዩም ጋር በሚያደርጉት ቆይታ እርምጃው ሊያድነው ስለሚችለው የገንዘብ ብክነትና በእርምጃው ላይ ስለሚነሱ ጥያቄዎች ሀሳባቸውን እንደዚህ ያጋሩናል። የአፍሪቃ መዲና አዲስ አበባ በየቀኑ በቢሊየን ብር የሚገመት ሸቀጣሸቀጥ በመጓጓዣ ስርዓት ውስጥ ያልፋል። በቀን ያለው የኢኮኖሚ እንቅስቃሴ በአሁኑ ሰዓት የሚገመተው ወደ ሁለት ነጥብ ሶስት ቢሊዮን በቀን ይሄ ከፍተኛ መጠን ያለው የሸቀጦች ዝውውር ከትራፊክ መጨናነቅ በተረፈው የከተማዋ የመጓጓዣ ስርዓት ውስጥ የሚያልፍ ነው። የከተማዋን ተሽከርካሪዎች ፍሰት ዘመናዊና ቀልጣፋ ማድረግ ቢቻል ከዚህ በላይ ምጣኔ ሀብታዊ ጠቀሜታ ያለው የገንዘብ ፈሰስ ማዳን ይቻላል ብለው ከሚያምኑት መካከል አንዱ የአዲስ አበባ ትራንስፖርት ቢሮ ኃላፊ በምክትል ከንቲባ ማዕረግ የከተማዋ የኢኮኖሚ ክላስተር አስተባባሪም ናቸው ዶክተር ሰለሞን ኪዳኔ ናቸው። ይህን አስር ፐርሰንት ብናሻሽል አስር ፐርሰንት ወይ ቢከፋ ትራንስፖርት ስርአቱ ሁለት መቶ ሰላሳ ሚሊዮን ብር በቀን በኢኮኖሚ ላይ እዚር እየከፋ ሄዳል ይቃል ኦመር እየተሻሻል ሄዳል። ካሻሻል ከአስር ፐርሰንት የዛን ያህል ኢኮኖሚ ላይ ችርት ይሆናል። ከተበላሸ ደግሞ የዛን ያህል ኢኮኖሚን አጠቃላይ ቆጥሯል ማለት ነው። የከተማ አስተዳደር በብዙዎች ዘንድ የሮሮ መነሻ የሆነውን የትራንስፖርት መጨናነቅ ለመቅረፍ ከሰሞኑ ከወሰዳቸው እርምጃዎች አንዱ ትልልቅ የጭነት መኪኖች ከጠዋቱ 12 ሰዓት ተኩል እስከ ምሽቱ ሁለት ሰዓት ድረስ ወደ ከተማዋ እንዳይገቡ የሚከለክል አሰራር ጀምሯል። ከሐምሌ አንድ ጀምሮ በሥራ ላይ የዋለው አሰራር የመነጨው አነስተኛና ትልልቅ መኪኖችን በአንድ ጎዳና ላይ ማስተናገድ የሚፈጥረውን የጊዜና መሰል ብክነቶችን በማጤን እንደሆነ ዶክተር ሰለሞን ኪዳኔ ይናገራሉ። አስርና ሰላሳ መኪና መንቀሳቀስ የሚያስችል ሰዓት በአንድ መኪና አንድ መጋጠሚያ ላይ ይጠፋ ይችላል፣ ሲታጠፍ። በዚህ ምክንያት የሚደርሰው ኪሳራ ብዙ ነው። አንዱ ኪሳራ ጊዜ ነው። በጣም ብዙ ጊዜ ጠፋ ትራፊክ ላይ። ሁለተኛ ተሽከርካሪዎች ቀስ እያሉ ስለሚመጡ የነዳጅ ፍጆታቸው በጣም ከፍተኛ ይሆናል። በተለይ በውጭ ምንዛር የሚመጣ ከመሆኑ ሚፈ ኢኮኖሚ ይቆደናል ሌላ መኪናዎች በከተማ ላይ እየተንቀሳቀሰ ከሆነ በጣም ነው የሚያልቀው ማለት ነው። ይህ አሰራር ከተጀመረ ወዲህ የአዲስ አበባ የትራፊክ ፍሰት በእጅጉ እንደተሻሻለ ዶክተር ሰለሞን አጋርተውናል። ሆኖም ይህ አሰራር ኑሮአቸውን ከባድ መኪናዎችን በማሽከርከር ላይ ለመሰረቱ ሰዎች ጫና መተው አልቀረም። ስማቸውን እንዳልጠቅስ የጠየቁኝ ከጅቡቲ የአዲስ አበባ ሸቀጣሸቀጥ የሚያጓጉዝ መኪና የሚነዱ ሾፌር እየገጠመን ነው ያሉትን ችግር አጋርተውኛል። በቃ ያው መኪና ምዛ ሁለት ሰዓት እስኪሞላ አዲስ አበባ መግቢያ ላይ አካባቢ ላይ ቆመ ነው ከተከለከለው ወሰን ጀምሮ ትቆማለህ። ሁለት ሰዓት ሲሆን ራሱ ማታ ላይ ለመግባት አስበው ከጅቡቲም ከተለያየም ሀገር የሚመጣው መኪና ያንን ሰዓት ጠብቆ ነው የሚንቀሳቀሰው። በዛ ሰዓት ራሱ በጣም ከፍተኛ ጫና ያለ ራሱ ለመግባት ራሱ ተጨማሪ ወጪ ያው ስትቆምም፣ ጠበቃውም ምንም በየቦታው ያው ወጪ ነው ያ ራሱ ያንን ቦታ እዚህ እስካልገባ ድረስ ቀን ስሙ የምትልበት ቦታ ያራሱ ጠበቃለሁ ከከተማ ውስጥ ላለ የቤት መኪና መሆን ለታችሁ አለ መግባቱ ያው ትልቅ ነገር ነው። ከባድ መኪና ስራ ውስጥ ላለው ሰው ደግሞ ያው በጣም ያው ከፍተኛ ጫና አለ። የአዲስ አበባ የትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ አዲሱ አሰራር ሊፈጥራቸው ስለቻላቸው የጎን ጫናዎችና ችግሮች በጠየኳቸው ጊዜ ሀያ አራት ሰዓት የሚያሽከረክር ሰው የለም ብዙም ተሽከርካሪዎች ከአንድ አሽከርካሪ በላይ ያላቸው ከአንድ አሽከርካሪ ባላቸው ተደርጎ ውሃ ማፍሳት መኪና እንደ አውሮፕላን ሳይቆም የሚያሰሩ ካሉ የተለዩ ናቸው። ነዚ ስፔሻል ሚታ ይፈልጋለ። ግን አጠቃላይ እውነቱን እንነጋገር ክትበለ ደቢት አይሰራ። ስለዚህ የከለከልነው ደግሞ ተሽከርካሪ ብቻ አይደለም። መጫንም መውረድም ቀን ተገልግዳል። ማታኔት ማታኔ የተፈቀደው። ስለዚህ የሚጭንም የሚጫንም የሚያራቁን ሁሉም ወደ ማታ ሽፍት ካረጉ እነዛ ቀን ሲጭኑ የነበር ሰዎች ማታ መጫን ይችላል። ገበያ ማታ ነው ያለ ማንም ሌላ ለአንድ ነጭ ኤቭሪቲንግ ወደ ማታ ሽፍት ያደረጋል ስለዚህ ቀን ክፍለ ጊዜ የሆነ ሰዓት ይተኛል ማታ ማለት ስለዚህ የቀኑ ተከለከለ የማታው ግን ክፍት የጊዜ ክፍለ ምምር ተደርጎ አልተወሰደም የጊዜ አካል ተደርጎ አልተወሰደም በከተማው አስተዳደር የተደገፈን ጥናት አጣቅሰው የሀገር ውስጥ የመገናኛ ብዙሀን እንደዘገቡት በአዲስ አበባ ከተማ በቀን ከግማሽ ሚሊየን በላይ መኪኖች ከአራት ሚሊዮን በላይ ጉዞዎችን ያከናውናሉ። አድማጮች እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። አሁን እንግዲህ ኢትዮጵያ ውስጥ የሚገኙ ዘጋቢዎቻችን የሚልኩት ልዩ ዘገባ የሚደመጥበት የዘጋቢዎች መስኮት የተሰኘ መሰናዶ ነው። መስፍን አራጌ ከምግባረ ሰናይ ወጣቶች ጋር ለመነጋገር ወደ ወሎ አቅኝቶ ነበረ። እንደሚከተለው ይቀርባል። ሪ ከተጎዳ ቢያንስ አሁን ወደ አስረኛ አመቴ እየመጣ ነው። እዚ ላይ ያከኳት በቃ እንዲያበጠ ሄደ። ከዛ በኋላ ወደ እዚያ ድረስ መጣ። ከዛ እዚ ላይ ድርስ አቆሙ። መራመድ አያስችለኝም። አሁን ይህ ቁስል ከጀመረ በኋላ ከዛ በኋላ ከተኛው ወደ አስረኛ አመት እየመጣ ነው። ቤት ውስጥ ነው በቃ አልንቀሳቀስም ነበር። አሁን ወደ ይህ ሁለት አመት አመከመናምን አካባቢ ነው ወደ ውጭ መውጣት የጀመርኩት ማለት ነው። የዛሬን አያርገውና አቤል ከአስር አመት በፊት ቦርቆ የማይጠግብ ሮጦ የማይሰለች ታዳጊ ነበር። ገና በለጋ ዕድሜው ቤተሰቡን ለመደገፍ ደፋ ቀና የሚል ታታል በታክሲ ወያላነት የሚያገኛትን ገንዘብ ለቤተሰቡ ይደጉማል ያኔ ግና በአንድ የተረገመ አጋጣሚ የነበረው እንዳልነበረ ሆነ። እንደ ቀልድ እግሩ አካባቢ አሳከከው። ያንን ተከትሎ የተላጠው ቆዳው ግራ እግሩን በአስደንጋጭ ፍጥነት በአስደንጋጭ ቁስል ጉልበቱ ድረስ ወረረው። ለዚህ ድሃ ቤተሰብ ጉዳቱ አስከፊ ሆነ። ኑሮ እናቱን አያቱንና ታላቅ እህቱን ተፈታተነ። እህቱ ደጅ የጠናችው በአቅራቢያቸው ወደሚገኘው የወሎ ዩኒቨርሲቲ ኮምቦልቻ ቴክኖሎጂ ኢንስቲትዩት ነበር። እህቴ ዩኒቨርሲቲ እንጀራ ታመጣለች ከእነሱ ከተማሪዎቹ የተረፉ ማለት ነው። እና በቃ እናቴ እንደገና ደግሞ ጡረት አላት። ያን ነው በቃ መታደራችን ማለት ነው። አቤል ከተኛበት አልጋ ከተቀመጠበት ጓዳ መውጣት ሳይችል ከሰባት ዓመታት በላይ ዘለቀ። አብረውት የሚውሉት የሚያረባቸው እርግቦቹ ሆኑ። ትምህርቱን ከአምስተኛ ክፍል ማቋረጥ ግድ ሆነበት። ይህ ልብ የሚነካ አሳዛኝ ታሪክ በኮምቦልቻ ከተማ ለሚኖሩ ወጣቶች ደረሰ። ወጣቶቹ ከእኛ በላይ ለእኛ ማን ሊመጣ በሚል መንፈስ የድጋፍ እጃቸውን ለመዘርጋት ወሰኑ። በኮምቦልቻ ከተማ ቀበሌ ወንዝ አካባቢ ኗሪ የሆነው ወጣት ሰይዳሰን ይናገራል። 22 24 ዓመት የሚሆነው ልጅ ነው ሰርቶ መብላት ይፈልጋል ግን በጣም ግሩ ፓራራይዝ ሆኖ የሆነ ቁስል ነገር ወጥቶበት ያንን ልጅ እና አያት አሉ ቤት አንድ ታለችው። በጣም የሚያሳዝን ነው። ከሎ ዩኒቨርሲቲ እየተረፈ እንጀራ እያመጡ ነበር የሚመገቡትና እና ለዚህ ልጅ ቢያንስ በወር 1500 ብር 1500 ብር ቤት አላቸው፣ ለምግብ ግን ይሆናቸዋል። ናስር የሚባል ልጅ ነው ያገናኝ እነሱ ጋር እነሱ በ ከመጡ አስቤዛ ያደርጉልኛል ሁሉ ነገር ሁለነገሬ ናቸው። በቃ በየወሩ እየመጡ 1500 ብር ሰጡኛል፣ እንደገና ምግብ ያመጡልናል። እና የተለያየ ማቴሪያል ወጣቶቹ አቤልን መሰል ሰብአዊ እርዳታ የሚያስፈልጋቸው ብዙዎች እንዳሉ ያምናሉ። ለበጎ አገልግሎቱ መነሻውም መድረሻውም ሰውነት ነው የሚል አቋም አነገቡ። ዘርን መሰረት ሳያደርጉ፣ ቋንቋን ሳይጠጉ፣ እምነትን ሳይተገኑ 2008 ነሐሴ አካባቢ ላይ ማለት ነው። በየአካባቢያችን ዝም ብለን እናወራ ነበርና ብዙ ትላልቅ ሰዎች አሉ፣ አቅመ ደካማ የሆኑ ራሳቸውን ማስተዳደር የማይችሉ ረዳት የሌላቸው እነዚህ ሰዎች በምን እንገዛቸው የሚል ነገር ራት አነሳን። እኛ ከኛ የሚጠበቀው ምንድን ነው? ቢያንስ የምንችለውን ነገር ቤታችን የምንበላው ምግብ አለ ያንን ምግብ እየወሰድን ብንሰጣቸው እስኪ ምግብ እንኳን የመራባቸው ይቅርና እንደኛ እኩል ይሁን የሚለውን ነገር ሀሳብ አነሳን። ምግብ እያጠቀስን በየቤታቸው ማድረስ ጀመር። ከዚያ በመቀጠል ደግሞ ምን እናድርግ፣ ማህበረሰቡን እንዴት አድርገን እናሳትፈው የሚል ነገር አነሳን። ያለውን ሀሳባችን ስናስረዳቸው ህብረተሰቡ በቃ ኮምቦልቻ ላይ በጣም ጥሩ አመለካከት አላቸውና የሚችለው መቶ ሚስችላለ በመቶ ብር ይሰጠናል፣ ሶስት መቶ ብር ይሰጠናል። ከራሳቸው መዋጮና ከበጎ አድራጊዎች የሚገኘውን ድጋፍ በማሰባሰብ አቤልን ጨምሮ በቋሚነት ሶስት ሰዎች ይደገፋሉ። በርበሬ ወንዝ አካባቢ እንደዚሁ የቲሞች ልጆች አሉ፣ አያቶቻቸው ጋር የሚኖሩ አያቶቻቸውም ደካሞች ናቸው፣ ልብስ በመስፋት ነው የሚተዳደሩት አያቱ እና እነዚህንም ሰዎች እንርዳ ብለን አንድ ሺ አምስት መቶ እንደዚሁ ደግሞ አንዲት ልጅ ነበረች ትምህርት ላቋረጥ ነው አለች። እሷ ደግሞ ትምህርትሽን አቋርጠሽ እንትን ከምትይ እኛ ተቀጥረሽ የምታገኘው ብር እንስጥሽ ብለን አመቻችተንላት ሰንላት አንድ ሺ ብር በወር እየተሰጠ ደግሞ እሷ እናቷን እንትን እያለች እነዚህ ሰዎች አሉ። በበዓላትና በልዩ የስጦታ መርሃ ግብር ተጠቃሚ ከሚሆኑ ሰዎች ባሻገር በቋሚነት የምግብ አገልግሎት ተጠቃሚዎችም አሉ። ወጣት እንሬሳይድ በዚህ ስራ ላይ የተሰማራ ነው። ወንድሞች አብሮ አደግነን በምግብ ዙሪያ ሰዎች በቋሚነት እንዲመገቡ ያደረግ ናቸው አሉ። አካል ጉዳተኛ ፓራላይዝድ የሆኑ በጣም ባልቴት፣ ልጅ የሌላቸው ደካማ፣ እነዚህ እነዚህ ሰዎች በቋሚ እንደምሳሌ ለሙከራ ያክል አንድ ሶስት ሰዎችን ለአንድ ሰው ሰባት ሰው በማደራጀት አንድ ሰው በሳምንት አንድ ጊዜ ይደርስበታል። ሶስቱ ሰዎች በ21 ሰዎች አመቱ ሙሉ መመገብ የቻሉበት ሁኔታ አሁን ከተጀመረ ወደ ስድስት ወር ሆኗል። በዚህ በጎ ተግባር ብዙ ሰዎች ለመሳተፍ ፈቃደኝነታቸውን እየገለጹልን ሰዎችን እያዘጋጀን ለእነሱ በመስጠት ላይ ነው ያለነው። ከተረጅነት ይልቅ ሰርቶ የመለወጥ መንፈስ እንዲጎለብት ለማስቻል ከአስር የማይበልጡት ወጣቶች በየአካባቢው በሚያገኙት ድጋፍ ወደ ስራ ያሰማሯቸው እንዳሉም ወጣትን ሬስ ያስረዳል። ለመጀመሪያ ጊዜ የጀመርንባት አንዲት ሴት ነበረች። እሷ ጋር 3250 ብር ካፒታል የሚሆን እንጀራ ጋግራ እንድትሸጥ ነበረ። የመጀመሪያው ጥናታችን አንድ ኪሎ ጤፍ ምን ያህል እንጀራ እንደሚሆን አጠናን። ከዚያ በኋላ ገበያውን አፈላለግንላት፣ ገበያ አገኘን፣ አገናኘናት። በጥሩ ሁኔታ እየሰራች ወደ አምስት ቤተሰብ በሰአቱ እየመገበች አሁንም ከዛ ስራ ተቀይራ ወደ ዶሮ ማርባት የተሸጋገረችበት ሁኔታ ነው ያለው። ሌላው ተማሪ አለ። የቲም ነው አባት የለውም። አስራ ኪሎ ሜትር ርቀት ላይ ነው ጮሪሳ ከሚባል አካባቢ ላይ እየመጣ የሚማረው። እናቲቱ እስከ ስምንተኛ ነው የኔ ልጆች የሚማሩት፣ ከዚህ በኋላ ትራንስፖርት እየከፈልኩ ኮምቦልቻ ወስጄ የማስተምርበት አቅም የለኝም ስትል አንዳንድ ሰዎች መተው ጠቆሙን። ለልጁ ብስክሌት ገዝተን ትምህርቱን እንዲማር፣ ይሄው አሁን ዘንድሮ ሁለተኛ አመቱ ይመስለኛል እየተማረ ነው ያለው። በጤናም ዙሪያ ብዙ በከተማችን ያሉ የግል ክሊኒኮችን በነጻ ህክምና እንዲሰጡ በማድረግ እነሱ ነጻ ህክምናን ያደርጋሉ። መድኃኒትን በተመለከተ አቅማችን የፈቀደውን ከኪሳችንም ይሁን ከሌላም ሰው ተቀብለን መድኃኒት እንትን እያደረግን ያለ ነው። አንድ እንደዚህ ቶንሲል ነገር ይዞት እዚህ ጋር አዲስ አበባ ሰላሳ ሺህ ብር ነው ኦፕሬሽን ተደርጉ እንትን ያለው ከለዛም ለልጅ እንደዚሁ ሰተን ማዳን ነው እነዋ ነው አላማ ይሄ ልጅ ድኖ ወደ ትምህርት ቤት ቢገባ ሚለን ብቻ የተወሰነ ነገር አንድ አስር ሺህ ብር ሰጠ ነው በዛ ታክሞ ውጤታማ ሆኑ። አሁን ትምህርቱ ነው እየተማረ ነው ያለው። ሌላው ሲንጀር ገዝተን የሰጠናቸው አንድ ትልቅ አባት አሉ። እሳቸውም እንደዚሁ ስራቸውን እየሰሩ በጥሩ ሁኔታ ላይ ይገኛሉ። ከሁለት ሺህ በላይ ሰዎችን በመመገብ ከአምስት መቶ በላይ ተማሪዎች ደብተርና የጽህፈት መሳሪያ በማገዝ ለችግረኛ ቤተሰብ ልጆች የትምህርት ቤት አልባሳት በማሰፋት ያደረጉት ጥረት ከሶስት መቶ ሺህ ብር በላይ ይገመታል። ይህን ሲያደርጉ ወጣቶቹ በማህበር መደራጀት፣ በክበብ መቋቋም አላስፈለጋቸውም። ወደፊት ተግባራቸውን በተቀናጀ መልኩ ለማስቀጠል ግን የመደራጀት ዓላማ እንዳላቸው ነግረውኛል። ፊታችንን ወደ ሰብአዊነት ባዞርን ቁጥር ግጭት ይጠፋል፣ ፍቅር ይሰፋል፣ መለያየት ይኮሳል አንድነት ይነግሳል። የወጣቶቹ መልእክት ነው። ጊዜውን ስላገኘ ነው ይሁን ምን ይሁን አላውቅም። በዘር ይቆጥራል የተለያዩ ነገሮች ችግሮችን ይፈጥራል። ይሄ ደግሞ ተገቢ ያልሆነና ሀገራችንን ወደ ጥፋት እንጂ ወደ ልማት አያስኬድም። ቢያንስ እኛ ብንተሳሰብ ፊታችንን ወደ እንደዚህ አይነት ሰብአዊነት ወደ ልማት ብናዞር ዛሬ አንድ አቤልን በመርዳት የተጀመረ መልካም ተግባር በርካታ አቤሎችን ከተደበቁበት በማውጣትና ምኞታቸውን እውን በማድረግ የነገ ተስፋቸውን ማለምለም የሁሉም ኃላፊነት ነው። የሆነ ነገር ቢከፈትል ደስ ይለኛል። በሰራ ደስ ይለኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌንና ወጣቶቹን እናመሰግናቸዋለን። ትናንት እንግዲህ እንጋብዛችኋለን ብለን በንጥልጥል የቀረ የሙዚቃ ምርጫ ነበረን። አሁን ብንሰሙ ምን ይመስልሻል? አዎ አስጌድ እንደሾ ነበረ ዱማድሜ የተሰኘውን ዜማ ለጋቢና ቪዩ አድማጮች ጋብዟል። በእሷ አረፍ ብለን እንመለሳለን። አስገድን ልሹ እናመሰግናለን። ወደ ተከታዩ ዝግጅት እናመራለን። ዝግጅታችን ደግሞ ወደ ጅማ ዩኒቨርሲቲ ይወስድናል። ወጣቶች በሀሳብ ዙሪያ ለመሟገት የሚያስችላቸውን ክህሎት ለማዳበር እንዲችሉና የክርክር ባህልን አዳብረው እንዲያድጉ ያስችላል የተባለ መርሃ ግብር በአስራ አራት ዩኒቨርሲቲዎች ተቀርጾ እየተሰራ ይገኛል። መርሃ ግብሩ ኢትዮጵያ በሚገኘው የአሜሪካ ኤምባሲ የተዘጋጀና የሚደገፍ ነው። ዛሬ ወደ ጅማ እናቀናናስ በዚህ ጉዳይ ላይ አንዳንድ ጉዳዮች እንነጋገራለን። ጽዮን ግርማ ነች ውይይቱን ያዘጋጀችው። ከወጣቶች ጋር የሚደረግ ውይይት እንዲ ላስተዋቅ ሶስት እንግዶች ነው የያዝኩት። ዶክተር ኢማም ወርቅነህ በጅማ ዩኒቨርሲቲ መምህር ናቸው። ንጹህ ደጀኔ የአምስተኛ ምና ተማሪ ናት። ምናሴ ኬታቸው ደግሞ የአራተኛ ዓመት የሕክምና ተማሪ ነው። ሁሉንም አመሰግናለው ፈቃደኛ ሆነው በስልክ መስመራችን ላይ ስለተገኙ። እዚህ ዶክተር ይማም በጅማ ዩኒቨርሲቲ የትኛው ትምህርት ክፍል ነው የሚያስተምሩት? በሶሻል ሳይንስ ፋክልቲ ውስጥ ነኝ። ሶሻል ሳይንስ በእንግሊዝኛ ዲፓርትመንት ሊትሪቸር ነው ስፔሻላይዝ ያደረግኩት እና እንግሊዝኛን እያስተማርኩ ያለሁት ማለት ነው። አሁን ዩኒቨርሲቲ ውስጥ እኔ እንደማስበው ማለት ነው ከተለያየ አካባቢ የመጡት የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው። ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው። እና እዛ ውስጥ የተለያየ የተለያየ አቲትዩድ ስላለ አንድ እሹም ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝ ነው የመናገር፣ የመከራከር፣ የመተማመን፣ የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር፣ የመከራከር አቅማችን ትንሽ በጣም የላላ የላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበር። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን ይችን ነገር ስል እጅግ በጣም በደስተኛ ናቸው። መጀመሪያ አካባቢ ራሱ ሲጀምረው ራሱ አዳራሹ አልበቃ ያለ ተማሪዎች ነበረ፣ ቁመው ሲመለከቱ የነበሩት ማለት ነው እና ቀርቦ ከማነጋገር አንጻር ከልቸረል ከማስተላለፍ መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊትም ቢሆን በየዩኒቨርስቲዎች ጣም አስፈላጊ ናቸው ብያ ነው ናገረኝ። ንጹህ እንግዲህ የህክምና ተማሪ ነሽ። የህክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግም ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጅ ይቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሹ? አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀኑ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው ማም ነው ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው አንድል ማድረግ አለመቻል ትልቅ እስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመጠላቀል አድማጮቻችን፣ ይሄ ውይይት እንግዲህ በሌላ ጊዜ ይቀጥላል። እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ኤደን ገረመው እና ሀብታሙ ስዩም አብረናችሁ ነበርን። በፌስቡክ አት ቪዮኤ አማሪክ በትዊተርም እንዲሁ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሱን ለዛሬ እንግዲህ አብራችሁን ስለነበራችሁ እናመሰግናለን ሞክቢላ ቤሮ እንዳይረሳ ኤደን አብሮ ነበረ እስካሁንም ሲያቀናብርልን ነበረ ደህና እምሹ ነገ እንገናኝ Adios Agale Americati.